በ19 በ በ22ና በ25 ሜትር ባንድ ደግሞም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ታህሳስ 7 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። ምሽቱን የምናስተናግዳችሁ እኔ ቆንጂት ታዬና ሌላው አብሮኝ የሚያስተናግደው ደግሞ ሶሎሞን አባተ ይሆናል። አብዛኞቹ ተቃዋሚ ገበሬዎች ናቸው። ከገጠር አካባቢዎች ነው ወደ ከተሞች የሚመጡት። የመከላከያ ኃይል ደግሞ ወደ እነዚህ ገጠሮች አምርቷል። ፖሊስም ተቃዋሚ ሰልፈኞቹን ቁጥጥር ስር እያዋሉ ነው ነው ያሉት አንድ ስማቸው እንዳይጠቀስ የጠየቁ የኦሮሚያ ነዋሪ ለቪኦኤ ከተናገሩት የወሰድነው ነው። በአብይ ርዕስ ዘገባ ይኖረናል። ለምሽቱ ካሉን የዓለም ዜናዎች ደግሞ ቡሩንዲ ወደ እርስ በርስ ጦርነት ወደ ማዝቀጥ ደረጃ ደርሳለች ሲሉ የተባበሩት መንግስታት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። በሶማሊያ ደግሞ ሀገር አቀፍና የክፍላተ ሀገር መሪዎች ቀጣዩ ምርጫ በጥሩ አኳኋን መካሄድ ስለሚችልበት መንገድ ሞቃዲሾ ውስጥ ያካሄዱትን የሶስት ቀናት ውይይት አጠናቀዋል የሚሉትና ሌሎችም ዜናዎች አሉን። አብራችሁን ቆዩ። ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ይህንን ያፈጠጠ አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብም ባለስልጣናቱ ጠይቀዋል። ባለስልጣናቱ ፍራቻቸውን የገለጹትና የዓለም አቀፍ ምላሽ ጥያቄያቸውን ያቀረቡት ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብአዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። ወደ ሶማሊያ ዜና እንለፍ። የሶማሊያ አገር አቀፍና የክፍላተ ሀገር መሪዎች እንደ ኤውሮፓውያን አቆጣጠር በሚቀጥለው ሁለት ሺ አስራ ስድስት አመተ ምህረት ሊካሄድ የታቀደው ምርጫ በጥሩ መንገድ ይካሄድ ዘንድ ሞቃዲሾ ውስጥ ሲያደርጉ የቆዩትን የሶስት ቀናት ውይይት አጠናቀዋል። አሁን ያለውን አስተዳደር በመጪው መስከረም ወር ለመበተን ወስነዋል ተሰብሳቢዎቹ። ይሁን እንጂ የሀገሪቱ ፕሬዚደንት ሀሰን ሼክ ሞሐሙድና 275ቱ የፓርላማ አባላት በምርጫው እንዳይሳተፉ አላገዷቸውም። ሸንጎ የተቀመጡት የሶማሊያ መሪዎች በተጨማሪም መጪው ምርጫ በአውራጃና በጎሳ ምርጫ ድብልቅ ሂደት መልክ እንዲከናወን ወስነዋል። ከዚያ ውሳኔ ላይ የደረሱት የምክር ቤት አባላቱን የመምረጡ ኃላፊነት ለጎሳ አዛውንቶች ይሰጥ ወይስ ለአውራጃ ተወካዮች በሚለው ላይ የሀገሪቱ ትላልቆቹ ክፍላተ ሀገር መሪዎች በመከፋፈላቸው እንደሆነ ነው የተገለጸው። ለበርካታ ዓመታት በርስ በርስ ጦርነት እየታመሰች በኖረችው በሶማሊያ ለመጀመሪያ ጊዜ የተቋቋመውን አስተዳደር የመረጡት አንድ መቶ ሰላሳ አምስት የጎሳ መሪዎች እንደነበሩ የሚዘነጋ አይደለም። የተባበሩት መንግስታት ድርጅት የሶማሊያ ልዑክ ኒኬ የአሁኑ የምርጫ ሂደት አፈጻጸም አማራጮች ሊኖሩት ይገባል ሲሉ ለሀገሪቱ መሪዎች መክረዋል። ከእንግዲህ የምክር ቤት አባላትን አጭቶ ማቅረብ ሊኖር አይገባም። ሰው የሚፈልገውን ተፎካካሪ እንዲመርጥ እድል ሊያገኝ ይገባል ብለዋል ልዩ ልዑኩ ኒኬያ፣ ሲሆን በሂደቱ በተሻለ የሕዝብ ተሳታፊነት ሊካተትበት ይችላልና ሲሉም አክለዋል። ፕሬዚደንት ማህሙድ የተደረሰው ስምምነት ሁሉም ወገን ከሚፈልገው የተወሰነውን ያገኘበት አስታራቂ ስምምነት ነው ብለዋል። ለሶማሊያ ሕዝብ ላስገነዝብ የምፈልገው አሉ ማንም ወገን የፈለገውን ሙሉ በሙሉ ሊያገኝ እንደማይችል ነው ደግሞም ማንም ቢሆን የፈለግኩትን አላገኘሁም ወይም ደግሞ ይሄኛው ስለምን ተብሎ ተካተተ ብሎ መፍራት የለበትም፣ ብለዋል ፕሬዚደንቱ። መሪዎቹ ያሉ ችግሮችን ለመጨረሻ ጊዜ ፈተው ለማጠናቀቅ እንደገና እንደ ኤሮፓውያን አቆጣጠር ጥር አስር ቀን ኪስማዩ ላይ እንደሚሰባሰቡ ፕሬዚደንቱ ገልጸዋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር የእስልምና መንግስት ነኝ በሚለው ጽንፈኛ የሁከት ቡድን ላይ የሚካሄደው ውጊያ ስለሚስፋፋበት ሁኔታ ለመነጋገር የኩርዶች መሪዎችንም ለማመካክ ለማወያየት ወደ ሰሜን ኢራቅ ተጉዘዋል። ሚኒስትር ካርተር ዛሬ ኢርቢል አውሮፕላን ጣቢያ ሲደርሱ የኢራቁ ራስ ገዝ አስተዳደር ምክትል ጠቅላይ ሚኒስትር ቁባድ ታላባኒ ተቀብለዋቸዋል። በኋላ ደግሞ ከኩርድ ፕሬዚደንት ማሱድ ባርዛኒና በአካባቢው ካሉ የዩናይትድ ስቴትስ ሰዎች ጋር ተገናኝተው ይነጋገራሉ። የኢራቅ ኩርዶች ዩናይትድ ስቴትስ በምትመራው ጸረ አይሲል ዘመቻ ከሚካፈሉ ዋና ዋና የምድር ጦር ወታደሮች አንዷ አንዱ እየሆኑ መጥተዋል። ጽንፈኛው ቡድን በተከታታይ ሽንፈት እየደረሰበት ይሁን እንጂ አሁንም ኢራቅና ሱሪያ ውስጥ ስፋት ያለው ግዛት እንደተቆጣጠረ ነው። የአሜሪካዊ መከላከያ ሚኒስትር ትናንት ረቡዕ አስቀድሞ ይፋ ባልተደረገ ጉብኝት ባግዳድ ገብተው ከጠቅላይ ሚኒስትር አይደር አልአባዲ እና ከመከላከያ ሚኒስትሩ ካሊድ አልአባይዲ ጋር መወያየታቸውና ዩናይትድ ስቴትስ ጸረ አይሲል ዘመቻው እንዲፋጠን የምትፈልግ መሆኑን አስገንዝበዋል። ዛሬ ሚኒስትሩ በሰጡት ቃል ጽንፈኛውን ቡድን በአፋጣኝ ድል ለመምታት ምን ማድረግ እንደሚቻል ከዩናይትድ ስቴትስ የጦር መሪዎች ጋር እንደሚወያዩ የአውሮፓም ሆነ የባህረ ሰላጤው አገሮች ሌሎችም አስተዋጽኦ እንዲያደርጉ ለመቀስቀስ ስለሚቻልበት መንገድ እንደሚመካከሩ ተናግረዋል። ይህ በዚህ እንዳለ ኢራቅ ውስጥ የእስልምና መንግስት ነኝ በሚለው ቡድን ታግታ ወከባ ሲፈጸምባት የነበረች አንዲት ያዚዲ የሚባለው የውህዳን ሃይማኖታዊ ማህበረሰብ አባል የሆነች ወጣት ዓለም አቀፉ ማህበረሰብ የሽብርተኛውን ቡድን ወንጀሎች ወደ ዓለም አቀፍ ወንጀል ፍርድ ቤት አይሲሲ እንዲመራው ተማጽኖ አቅርባለች። የ21 ዓመቷ ናዲያ ሙራድ ባሲ ጣሃ ትናንት ረቡዕ ለተባበሩት መንግስታት የጸጥታው ምክር ቤት ባደረገችው ንግግር ቡድኑ በያዚዲዎች ላይ የጅምላ ፍጅት እየፈጸመ ነው፣ በጅምላ ይገላል፣ በጅምላ በባርነት ይይዛል። ይህም በጅምላ ማጥፋት ጄኖሳይድ ተብሎ መፈረጅ አለበት ብላለች። አይሲስ የሚፈጽመውን ሕገወጥ የሰዎች ማጋዝ በተመለከተ በተነጋገረው የምክር ቤቱ ስብሰባ ላይ ወጣቷ ባቀረበችው ጠንካራ ተማጽኖ በተዋጊዎቹ እጅ የደረሰባትን በግድ በሚስትነት መያዝ፣ ወሲባዊ ጥቃትና በጅምላ መደፈር ተግባር ዘርዝራለች። የእስላማዊ መንግስት ቡድን ሽብርተኞችን የገንዘብ ምንጭ ለመቁረጥ የታለሙ አዳዲስ እርምጃዎችን የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ያጸድቃል ተብሎ እየተጠበቀ ነው። የአስራ አምስቱ የምክር ቤቱ አባል ሀገሮች የገንዘብ ሚኒስትሮች ተሰብስበው ውሳኔ ሲያጸድቁ ይህ የመጀመሪያ ጊዜ ይሆናል። የሚወጣው ሰነድ የታለመው በአልቃይዳ ላይ የአሁኑ ማዕቀብ ሰፍቶና ተጠናክሮ እስላማዊ መንግስትን እንዲያካትት ለማድረግ መሆኑ ተገልጿል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ውሳኔው ይጸድቃል ብለው እንደሚጠብቁ ተናግረዋል። በሊቢያ ሁለት ተቀናቃኝ ምክር ቤቶች ውስጥ የሚገኙ መሪዎች አንድ የጋራ መንግስት ለመመስረት መስማማታቸው ተነግረዋል። መሪዎቹ ከስምምነት የደረሱት በሞሮኮዋ የመዝናኛ ከተማ ሲክራት ላይ ባደረጉትና በርካታ መሰናክሎችን በድል በተወጡበት ውይይት መሆኑም ተነግሯል። በዚህ ወቅት አዲስ ጠቅላይ ሚኒስትር ተሰይሟል። የአሜሪካ ድምፁ ዘጋቢ ኤድዋርድ ዩሬኒያን ከካይሮ የላከውን አዲሱ አበበ ያቀርበዋል። ህዝብ በደስታ ተሞልቷል። ያጨበጭባል፣ ሊቢያ ሊቢያ እያለ ደስታውን ይገልጣል። ይህ የሆነውም የሁለቱ ተቀናቃይ ምክር ቤቶች አፈ ጉባኤያት የስምምነቱን ሰነድ በሚፈርሙበትና ከዚያም ንግግር በሚያደርጉበት ወቅት ነው። አንድነታቸውን ለማሳየትም ሁለቱ እጅ ለእጅ በመጨባበጥ ስምምነት መግለጫ አሳይተዋል። ይህ በሁለቱም መካከል የተፈረሙ ስምምነት ሊቢያን እንደ አውሮፓ አቆጣጠር ከ2011 ዓ ም ወዲህ እሁለት የለያትን ክፍፍል ያስቀረ መሆኑ ህዝቡ በታላቅ ደስታ ነው የተቀበለው። እናም በዚሁ መሠረት ሊቢያ ከ40 ቀናት በኋላ አዲስ የአንድነት መንግስት ትመሰርታለች ማለት መሆኑ ነው። የሞሮኮ ውጭ ጉዳይ ሚኒስትር ሳላኤዲን ሚዙር ስምምነቱን ከፈረሙት አንዱ ናቸውና ይህ የአንድነት መንግሥት ምስረታ በከፍተኛ መፈቃቀድና ስምምነት የመጣ ነው ይላሉ። ሊቢያ ሙሓጣ ብመኻጢር መኻጢር ካርጅያ ወመኻጢር ዳኽልያ ሊቢያ ልታተኩርበት የሚገባ የውስጥና የውጭ የጥቃት ኢላማዎች አሉባት። ምንም እንኳ የሚፈለገውን ያህል የተሟላ ባይሆንም የህብረት ስምምነቱ የተለያዩ ፓርቲዎች የሊቢያን ተቋማት እንዲገነቡ፣ ጸጥታና መረጋጋቷን እንዲያረጋግጡ ያደርጋል። ማርቲን ኮብለር በሊቢያ የተባበሩት መንግስታት ድርጅት ልዩ ልዑክ ናቸው። ወደፊት ብርቱ ስራ የሚጠብቃቸው መሆኑን በመግለጥ የአዲሱን የአንድነት መንግስት መሪ ማለትም አዲሱን ጠቅላይ ሚኒስትር ፋውዝ ሳራጅን አስተዋውቀዋቸዋል። እርሶን መሆን አልመኝም ልሎ ትወዳለሁ። እጅግ የበዛ ሥራ መንግሥቶ ፊት ተደቅኗል። መጀመሪያ በሀገሪቱ ብሔራዊ እርቅ መካሄድ ይኖርበታል። ከዚያ የጸጥታ ጉዳይ ነው። የአሸባሪነትና የእስላማዊ መንግሥት ተዋጊዎች የደቀኑት ችግር አለ። እነዚህ ሁሉ በአስቸኳይ መፈታት ያለባቸው ነገሮች ናቸው። የተባበሩት መንግሥታት ድርጅት ከአዲሱ የሊቢያው አንድነት መንግሥት ጎን እንደሚቆም ያረጋገጡት ኮብለር፣ ይህ መንግሥት ደግሞ አሉ። አክለውም አገሪቱ ውስጥ ይልቁንም ቤንጋዚና በተለያዩ ስፍራዎች ባሉ ስደተኞች ላይ የሚፈጸመውን የከፋ የሰብአዊ መብት ረገጣ ለማቆም ብርቱ ጥረት ማድረግ ይኖርበታል። ሊቢያን መልሶ በመገንባቱ ጥረትም የተባበሩት መንግሥታት እገዛ ይኖራል ብለዋል ኮብለር። የአዲሱ አንድነት መንግሥት ጠቅላይ ሚኒስትር ሳራጅ በበኩላቸው ሊቢያን ወደ አንድነት ለማምጣት ዓለም አቀፉን ማህበረሰብ የተጫወተውን ሚና አወድሰው ሁሉም ወገኖች ታዲያ ለአዲሱ ሊቢያ መስረታ ትብብራቸውን እንዲያሳዩ ተማጽነዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ 27 2008 ዓ ምህረት ምሽት ፕሮግራም ነው። ማን ነው ጋኔን? ማን ነው ሰይጣን? ማን ነው ጠንቋይ? ሰውም ይገለው ነው ህጻናትን በየመንገዱ የሚረሽነው ነው ወይስ በሰላም አቤቱታችንን ተቀበሉን ብሎ ሰላማዊ ሰልፍ የሚወጣውና ህገ መንግስቱ በፈቀደው አግባብ ችግሩን ለማስረዳት አቤት አቤት እያለ ያለ ህዝብ ነው ይሄ ስም ሊሰጠው የሚገባ ይህንን ህዝብ የሚፈርደው አዳማጭ የሚፈርደው አቶ በቀለ ነጋ የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊን ድምጽ ነው የሰማነው። ለትናንትናው የጠቅላይ ሚኒስትር ኃይለማርያም ደሳለኝ መግለጫ ከሰጡት ምላሽ የተቀነጨበ ነው አሁን የሰማችሁት። ዘርዘር ያለ ዘገባ ይዘናል። ምንም ያደረሱ ያስታወሱ የማስታውሰው ነገር የለም። ህዝቡን ተቀራቂ ያጨብጭብ ያለው በጣም ደስ የሚል ሞመንት ነበር። ምክንያቱም ከረጅም ጊዜ ድርድር በኋላ ውጤት ሲታገኝ፣ እንዲሁም ደግሞ በመካከሉ በጣም ተስፋ የሚያስቆርጡ ነገሮች ነበሩ። ምናልባትም ፓሪስ ላይ ላይሳካ ይችላል የሚሉ ሀሳብ ሁሉ ተንጸባርቆ ነበር እና መጨረሻ ላይ ሆኖ በጣም ደስ የሚል ሞመንት ነበር እና ልብ የሚሰቅል ነበረ። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የተፈጥሮ አካባቢ ጉዳዮች ረዳት አማካሪና በፓሪሱ የአየር ንብረት ጉባኤ የኢትዮጵያ ተደራዳሪዎች ቡድን አባል የሆኑትን ዶክተር ሙሉጌታ መንግሥት አያሌውን ነው የሰማችሁት። በምሽቱ ዝግጅታችን ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ላለፉት ሶስት ሳምንታት የኦሮሞ ብሔረሰብ አባላት ተማሪዎች የአዲስ አበባ አስተዳደር ወደ አጎራባች ከተሞች መስፋቱን ሲቃወሙ ሰንብተዋል። የተቃውሞ መነሾ እርምጃው ያለ ተገቢ የገንዘብ ክፍያ ገበሬዎችን የሚያፈናቅል የመሬት ቅርምት ነው የሚል መሆኑ ተዘግቧል። የጸጥታ ኃይሎች ተቃዋሚዎቹ ላይ በወሰዱት እርምጃ ቢያንስ አምስት ሰዎች እንደተገደሉ መንግስት አምኗል። ተቃዋሚዎች በበኩላቸው የተገደለው ሰው ቁጥር ስልሳ እንደሚደርስ የገለጹ ሲሆን ከጸጥታ አስከባሪ ወገኖች የሞቱ እንዳሉም ተገልጿል። ጽዮን ግርማ የዛሬውን ውሎ የተመለከቱ ርዕሶችን ይዛለች። ማርታ ቫንደር ቮልፍ ደግሞ ከአዲስ አበባ የላከችውን ዘገባ የተቃውሞውን ጅምር ያትታል። የኦሮምኛ ቋንቋ ዝግጅት ክፍል ባልደረቦቻችን ስለ ዛሬው ዕለት ውሎ ምንጮቻቸውን ጠቅሰው ባጠናከሩት ዘገባ በዛሬው ዕለት በሱሉልታ፣ በሆሮ ጉድሩ ወለጋ፣ በምዕራብ ወለጋ ነጆ ከተማና በጫንቃ ሰልፉ መቀጠሉንና በዚህም የሰው ሕይወት ማለፉን ዘግበዋል። በሌላ በኩል በኢሉባቡር አልጌ ከተማ ለሰላማዊ ሰልፍ የወጡ ሰዎች ተቃውሟቸውን አሰምተው በሰላም ተመልሰዋል። ቁጥራቸው ያልታወቁ በርካታ ሰዎች ታሰራቸውን እና አብዛኞቹ የኦሮሚያ ክልል ከተሞች በፌዴራል ፖሊስና በመከላከያ ፖሊስ ቁጥጥር ስር መዋላቸው ተዘግበዋል። የተማሪዎቹ የተቃውሞ ወዲያውኑ በአዲስ አበባ ከተማ ዙሪያ ያሉ የኦሮሚያ ክልልን አዳረሰ። ገበሬዎችና ሌሎች ነዋሪዎችም በተቃውሞ ተማሪዎቹን ተቀላቀሉ። መንግስት አንዳንዶቹ ተቃዋሚዎች አገሪቱን ለማናጋት የሚንቀሳቀሱ ናቸው በማለት ይከሳል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ነዋሪ ወደ ክልሉ የተላኩ የጸጥታ ኃይሎች ሌሎች ዜጎች ተቃውሞውን እንዳይቀላቀሉ መንገዶችን ዘግቶ እየተቆጣጠረ ነው ብለዋል። ሞስት ኦፍ ፕሮቴስተርስ አር ፋርመርስ አብዛኞቹ ተቃዋሚዎች ገበሬዎች ናቸው። ከገጠር አካባቢዎች ነው ወደ ከተሞች የሚመጡት። የመከላከያ ኃይል ደግሞ ወደ እኚህ ገጠሮች አምርተዋል። ፖሊሶችም ተቃዋሚ ሰልፈኞቹን በቁጥጥር ስር እያዋሉ ነው። የኢትዮጵያ መንግስት ተቃዋሚ ሰልፈኞቹ ከጸጥታ አስከባሪዎች ጋር ባደረጉት ግጭት አምስት ሰዎች መሞታቸውን አረጋግጫለሁ ብሏል። ተቃዋሚ የፖለቲካ ፓርቲዎች ግን የተገደሉት ሰዎች ቁጥር ስልሳ ደርሷል ይላሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ረቡዕ ባወጣው መግለጫ ደግሞ መንግስት ተቃውሞውን በኃይል እያፈነ ነው ብሏል። በአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን የተባለውን በመቃወም ባለፈው ዓመት ሚያዝያ ወርም እንዲሁ ተቃውሞ ተነስቶ ነበር። ተቃውሞውን ተከትሎ የጸጥታ ኃይሎች በወሰዱት የኃይል እርምጃ በደርዘኖች የሚቆጠሩ ሕይወታቸው አልፏል። ከፍተኛ ቁጥር ያላቸው ሰዎች ታስረዋል። ማስተር ፕላን የተባለው የዋና ከተማዋን ማለትም የአዲስ አበባን ድንበር የሚያሰፋ ንድፍ ነው። በዙሪያዋ የሚኖሩ የኦሮሚያ ክልላዊ አስተዳደር ዜጎች የታቀደው መዋቅር መሬታችንን ነጥቆ የባህል ቅርሶቻችንን የሚያወድም በመሆኑ ያሳስበናል ይላሉ። የኢትዮጵያ መንግስት ባለስልጣናት ካለፈው አመት ተቃውሞ በኋላ ስለ ማስተር ፕላኑ ጉዳይ ከሚመለከታቸው ጋር ሁለገብ ውይይት ለማድረግ ቃል ገብተው ነበር። ተቃዋሚው የኦሮሞ ህዝብ ኮንግረስ መሪ ፕሮፌሰር መረራ ጉዲና ስእንደዚህ ያለ ቃል የተገቡት ውይይቶች አልተደረጉም ይላሉ። ብዙ ጊዜ ውይይት እንዲደረግ ሞከርን፣ አናደርግም አሉ። ከዚያም ግልጽ ህዝባዊ ስብሰባ ለማድረግ ሞከርን፣ እሱንም እምቢ ያሉ መንገዱን ዘጉብን። አሁን እንግዲህ እዚህ ላይ ደረስን። የዚህ መንግስት ሁኔታ ህዝቡን አንገሽግሾታል። በተለይም ወጣቱ ይህ መንግስት በሚያደርገው ሁሉ ተንገሽግሾዋል። መረራ ጉዲና፣ ማስተር ፕላኑ መሰረዝ አለበት፣ የኦሮሚያ ክልላዊ አስተዳደር መንግስትን ፈርሶ በሌላ መተካት አለበት ይላሉ። መንግስት በበኩሉ ማስተር ፕላኑ ስራ ላይ አልዋለም ይላል። ተቃዋሚዎች ደግሞ ገበሬዎችን ማፈናቀል ከተጀመረ ቆይቷል ይላሉ። በኢትዮጵያ ተቃውሞ ብዙም አይካሄድም። ገዢው ፓርቲ እንደ አውሮፓውያን አቆጣጠር በ1991 ዓ ም ስልጣን የያዘ ሲሆን ባለፈው ግንቦት ወር በተካሄደ ምርጫ ሙሉን የምክር ቤት መቀመጫ ተቆጣጥሯል። የሆነ ሆኖ የጸጥታ ጥናቶች ተቋም ባልደረባ ሀሌሎ ያሉሌ ውጥረት እንደሰፈነ ይናገራል። ታይቶ የማይታወቅ ከፍተኛ ተቃውሞ ነው እየተመለከትነው ያለነው። የጸጥታ ኃይሎችም ሆኑ መንግስት የተከሰተውን ከፍተኛ ተቃውሞ የጠበቁ አይመስለኝም። በእኔ እምነት የክልሉ መንግስትም እንዲህ አይነቱን ጥያቄ ለመመለስ የተዘጋጀ ያለመሆኑን ሁኔታው አሳይቷል። ኢትዮጵያ በፍጥነት በኢኮኖሚ እያደጉ ካሉ የአፍሪካ ሀገሮች አንዷ ናት። ሆኖም አንድ ሶስተኛ ዜጎቿ አሁንም ከድህነት ወለል በታች የሚኖሩ ሲሆን፣ በዚህ አመት በተከሰተው ድርቅ ደግሞ የብዙ ሚሊዮን ሕዝብ ለረሃብ አደጋ ተጋልጧል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በሰሜን ጎንደርና አካባቢው በቅማንት ብሔረሰብ አባሎችና በአማሮች መካከል ግጭት መከሰቱና የበርካታ ሰዎች ሕይወት መጥፋቱ ትናንት ባስተላለፍ ነው ዝግጅት ማሰማታችን ይታወሳል። ዛሬ ደግሞ የችግሩ ሰለባ ከሆኑት መካከል አንድ ስማቸውን ለመግለጽ ያልፈለጉ የትግራይ ተወላጅ አነጋግረናል። ያነጋግራቸው ባልደረባችን በትረ ስልጣን ነው። አዳነች ፍስሐይ ታቀርበዋለች። በጎንደር አካባቢ የግጭት ሰለባ ከሆኑት መካከል አንዱ መተማ ውስጥ ሽንፋ በተባለው ቦታ ተጠለው ስለሚገኙት ሰዎች ገልጸዋል። ሰጅ ዘለና ጊዜ ያው ገተራ አሁን ለጊዜው እዚህ ቦታ ላይ ተጠልለን ያለነው አራት መቶ እንሆናለን። የተቀሩት ደግሞ በሌሎች ገጠሮች ነው ያሉት። ሌላ መጠለያ ሰፈርም አለ። ጥቃት የሚከፍቱብን ሰዎች የከተማይቱ ነዋሪዎች ናቸው። ሆን ብሎ የሚያደራጃቸው ማን እንደሆነ ግን አይታወቅም። ሰው ላይ ደህና ናቸው፣ ንብረት ግን ንብረት ላይ ግን በሙሉ ነው የዘረፉት። ሃምሳና ስድሳ የምንሆን የትግራይ ተወላጅ ነጋዴዎች ነበር፣ ንብረታችንን በሙሉ ዘርፈውታል። የቀረ አንድም ነገር የለም። እስካሁን ባለው ጊዜ የተደረገልን እርዳታ የለም። የታሰረ ሰውም የለም። ይህ የጸረ ሰላም ሰዎች ተግባር በመሆኑ ልትደናገጡ አይገባም። መንግስት የሚያስፈልገውን እርዳታ ሁሉ ያደርግላችኋል ብለውናል። የሀገሪቱ ባለሥልጣኖች ቦታው ድረስ ሄደው እንዳነጋገሯቸውና እንዳጽናኗቸው የትግራይ ተወላጅ ገልጸዋል። ያነጋገሯቸው ምክትል ጠቅላይ ሚኒስትር ደመቀ መኮንን የአማራ ክልል ፕሬዚደንት ደጉ እንዳርጋቸውና አቶ አዲሱ ለገሰ እንደሆኑም ተናግረዋል። መንግስት የሚያስፈልገውን እርዳታ ሁሉ ያደርግላቸዋል፣ እናንተ ግን ተስፋ ሳትቆርጡ ለልማት በርትታችሁ ስሩ በማለት ሞራል ሰጥተውናል። እኛም ተቀብለነዋል ብለዋል። የኢትዮጵያ መንግስት የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ስለ ጉዳዩ ማብራሪያ ሰጥተዋል። ቅማንትን በቅማንቶችና በአማሮች መካከል ግጭት ተነስቶ ነበር። በመሃሉ የትግራይ ተወላጆችና አገዎች ኢላማ ተደረጉ። የተፈጠረውን ችግር ለማረጋጋት ተብሎ የፌዴራልና የክልላዊ መንግስት ባለሥልጣኖች ወደ ጎንደርና ወደ አካባቢው ሄደው ስለ ወደፊት መፍትሄ ተነጋግረዋል። ባለስልጣኖቹ ወደ አካባቢው የሄዱት በቅማንትና በአማሮች መካከል የተፈጠረው ግጭት መፍትሄ እንዲያገኝ ለመጣር ሲሆን ከዚያ ጋር በተያያዘ አደጋ የደረሰባቸው ሰዎች ካሉም ለማየትና መፍትሄ ለማግኘት ነው። ወደ አካባቢውም የሄዱት ወደ ጎንደርና አካባቢዋ የሄዱት የፌዴራልና የክልሉ ባለስልጣኖች ለችግሩ ዘላቂ መፍትሄ ሊገኝ የሚችልበትን መንገድ ፈልገው እንደተመለሱ ሚኒስትር ጌታቸው ረዳ ጠቁመዋል። ቀጣዩ ዘገባ ወደ ቡሩንዲ ይወስደናል። በቡሩንዲ ወደ ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ይህንን ያፈጠጠ አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብም ባለስልጣናቱ ጠይቀዋል። ባለስልጣናቱ ፍራቻቸውን የገለጹትና የዓለም አቀፍ ምላሽ ጥያቄያቸውን ያቀረቡት ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብአዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። ሊሳሽ ላይን ከጄኔቫ ለቪኦኤ ያስተላለፈችው ዘገባ አለ። ትዝታ በላቸው ታቀርበዋለች። ብሩንዲ ውስጥ የጭካኔ አድራጎቶች እየተበራከቱ ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ዛይድ ራይድ አልሁሴን የዛሬውን የምክር ቤቱን ልዩ ስብሰባ ሲከፍቱ፣ ማዋከብ፣ የጥላቻና ጸብ አጫሪ ንግግሮች ቡሩንዲን ወደዚያ ፈተና እጅግ የበዛበት የጨለማና የአስፈሪ ሁከት ዘመን መልሰው እየዘፈቋት ነው ብለዋል ኮሚሽነር ዛይድ ቡሩንዲ ልትፈነዳ ነው በርስ በርስ ጦርነት የመጨረሻ ቋፍ ላይ ትገኛለች ጉዳዮችን በቁጥጥር እና በቁጥቁጥና አንዳንድ እያሉ ለመፍታት የመፈለግ ዙሪያ ጥምጥም የመዞር የመሽከርከር ጊዜ ዛሬ አብቅቷል። ብሩንዲ ውስጥ እየታየ ያለው ሁኔታ ቆፍጣናና እጅግ አፋጣኝ ምላሽ ከዓለም አቀፉ ማህበረሰብ እየጠየቀ ነው። ካለፈው ሚያዚያ አጋማሽ ወዲህ ቢያንስ አራት መቶ ሰው መገደሉን ከፍተኛ ኮሚሽነሩ ተናግረዋል። ያ ጊዜ ፕሬዝደንት ፒየር ንኩሩንዙዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ያሳወቁበት ጊዜ ነበር። ይህንን የፕሬዝደንትን ውሳኔ ብዙዎች ሕገ መንግስቱንና የአሩሻን ስምምነት የሚጥስ ነው ሲሉ ይተቻሉ። ባለፈው ህዳር ወር ብቻ በአስሮች የሚቆጠሩ ሰዎች ያለ ፍርድ ሳይገደሉ እንዳይቀሩ የተናገሩት ሚስተር ዛይድ 3500 ሰዎች በክፉና በጭካኔ መንገድ መታሰራቸውን፣ መያዛቸውን ወደ ሩብ ሚሊዮን የሚሆኑ ቡሩንዲያውያን ደግሞ ወደ ጎረቤት ሀገሮች መሰደዳቸውን አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ አማካሪ አደም ዴንግ የእርስ በርስ ፍጅትን ለመከላከል ግልጽ የማስጠንቀቂያ ምልክቶች ነበሩ ብለዋል። ባለፈው ጥቅምት 20 2008 ዓ ም ባደረጉት የብዙዎችን ትኩረት የሳበ ንግግር የሕግ መወሰኛ ምክር ቤቱ ፕሬዚዳንት ሬቨረን ዲኩሪዮ የእርስ በርስ ግጭት ቀስቃሽ ነው ሊባል የሚችል ጠባጫሪና የማስፈራሪያ ቃላትን ተጠቅመዋል። አነጋገራቸው ከሩዋንዳ የእርስ በርስ ፍጅት በፊትና ፍጅቱም ይካሄድ በነበረ ጊዜ ጥቅም ላይ ከዋሉት ጋር ተመሳሳይ ነው። በሩዋንዳ የእርስ በርስ ፍጅት ወቅት አክራሪ ሁቶች 800 ሺህ የሚሆኑ አብዛኞቹ ቱትስ የሆኑ ዜጎችን መፍጀታቸው አይዘነጋም። ማስጠንቀቂያዎችና ወገዛዎች ከያቅጣጫው ቢሰነዘሩም እንኳን የብሩንዲ መንግስት በጉዳዩ ላይ መግባባት አልተቻለም። የብሩንዲ መንግስት ተወካይ ኤሊሳ ኢንክሩምቦሪ እንዲያውም በዲሞክራሲ የተመረጠን መንግስት በመፈታተን የአገሪቱን ተቃዋሚዎች ከሰዋል። የብሩንዲን ችግር ለመፍታት ብሩንዲያውያን መካከል ውይይት መደረግ እንዳለበትም አስምረውበታል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ጋቢና በሚል የተሰየመ ልዩ ዝግጅት እንድታደምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎሄርትስ ላይ የምንገኛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን። ላይካስ ውደዱም፣ ማለት ነው፣ አይደለም። ተነጋገሩ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። አዲስ አበባ ላይ ከሰዓቱ ዋና ዋና ዜናዎች ጥቂቶቹን ቆንጅት ታሰማናለች። ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት የሰብዓዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ያፈጠጠውን አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብ ባለስልጣናቱ ጠይቀዋል። ይህ የሆነው ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብዓዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ከብሔራዊ ጸጥታ ቡድናቸው ጋር ከዋሽንግተን ወጣ ብሎ በሚገኘው ብሔራዊ የጸረ ሽብርተኝነት ማዕከል ስብሰባ አካሂደዋል። የስብሰባው ዓላማ የመንግስት ዘርፎች በሙሉ የሀገሪቱን ከጥቃት ለመጠበቅ የሚያካሂዱትን ጥረት ለመገምገም ነው ብለዋል። ሚስተር ኦባማ ከስብሰባው በኋላ መግለጫ ሰጥተውበታል። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አመሰግናለሁ። ቆንጅት፣ ለዋና ዋና ዜናው የተከታዩ ርዕሳችን አብይ ጉዳይ ወደ ኦሮሚያ ይወስደናል። በኦሮሚያ የተቀሰቀሰውን ሁከት አስመልክቶ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ ከፍተኛ የሀገሪቱ ባለስልጣናት መግለጫ ሰጥተዋል። የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ እና ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ ሁከቱን ከበስተጀርባ ሆነው እያቀጣጠሉ ያሉት በሀገር ውስጥ በህጋዊ መንገድ ተመዝግበው የሚንቀሳቀሱና በውጪ በውጭ በአሸባሪነት እየተፈረጁ ቡድኖች ናቸው ሲሉ ከሰዋል። መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ስለተሰጡት አስተያየቶች መልስ እንዲሰጡ ለዛሬ በውጭ ያለውን የኦሮሞ ነጻነት ግንባር ኦነግና ከሀገር ውስጥም የኦሮሞ ፌዴራላዊ ኮንግረስን ጋብዘናል። ሰሎሞን ክፍሌን ያናገራቸው ኦነግን ላስቀድም። አቶ ቶሌራ አደባን አግኝቻለሁ። የኦሮሞ ነፃ ውጪ ግንባር ቃል አቀባይ ናቸው። አቶ ቶሌራ ማክሰኞ ታህሳስ 5 ቀን 2008 ዓ ም በኢትዮጵያ የጸረ ሽብር ግብረ ኃይል የተሰጠውን መግለጫ አስመልክታችሁ በማግስቱ ትላንት መሆኑ ነው የበኩላችሁን ምላሽ በመግለጫ መልክ አውጥታችኋል። እስቲ ባጭሩ የመግለጫችሁን ጭብጥ ግለጹልኝ። በአራት ዓመት ሙሉ በኦሮሞ ሕዝብ ላይ የታወጀ አዋጅ በሌላ መልኩ መጥቶ ስልጣኑን በፌዴራል መንግስት ስር አድርጎ በመንግስቱ የመከላከያ ሰራዊ ስር እንትን ማድረጉን ነው የሚገልጸው አዋጁ እና ይሄንም በመቃወም ህዝቡ ትግሉን እንዲቀጥል ማንኛውም ደግሞ ተጨቋኝ ህዝቦች እንደ ኦሮሞ ህዝብ በደል ሲደርስባቸው የነበሩ በመሆናቸው ከዚህ ጋር ተሳትፏቸውን ከትግሉ ጎን በመቆም ትግላቸውን እንዲያፋፍሙ የሚያደርግ ነው። እና በዚህ ላይም ደግሞ የኦሮሞ ህዝብ ትግሉን የበለጠ እንዲያፋፍም ጥሪ የሚያቀርብ ነው። በኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር በአቶ ጌታቸው ረዳ ትላንት የተሰጠውን መግለጫ ላሰማውና የእርሶን አስተያየት ይሰጡናል። እዚህ ሀገር በህጋዊ መንገድ የሚንቀሳቀስ የሚንቀሳቀሱ ድርጅቶች አሉ። ህጋዊ ሲባል ያው ለምዝገባ ሲባል ህጋዊ የሆኑ በተቻለ መጠን ግን በግርግርና በሁገት አመካኝተውም ቢሆን ራሳቸውን ቤተ መንግስት ውስጥ እናገኝ ይሆናል የሚል ቅዠት ያለባቸው ወገኖች አሉ። እነሱ በስፋት እዚህ ላይ የተንቀሳቀሱበታል። ከምንም ነገር በላይ ግን ከእነሱም ጋር በመሆን በአሸባሪነት የተፈረጁ ውጭ ሀገር ያሉ ድርጅቶችም በስፋት በዚህ ጉዳይ ላይ የተሰማሩበት። በርካታ የሰው ልጅ አልቆ ንብረት ወድሞ የለየለት ስርዓት አልብኝነት ካልሰፈነ በስተቀር አላማችን ይሳካል ብሎ የማያምኑ ወገኖች የሚቻላቸውን ሁሉ ጥረት አድርገው የሚቻላቸውን ሁሉ ሪሶርት መደቡ የተንቀሳቀሱበት ሁኔታ ነው ያለው። ስለዚህ አሁን እንዳልኩት ግጭቱ አሁን የሚገለጹበት ደረጃ በጣም የተለየ ነው። አድምጠውት ከሆነ አቶ ቶሌራ መልሶን መቀጠል ይችላሉ። በወያኔ መንግስት ብቻ ሳይሆን ከዛ በፊት ያሉ መንግስታት በሙሉ አንድ ችግር ሲያጋጥማቸው ችግሩን በሌላ ላይ ለማላከክ ነው እንጂ የሚሞክሩት ችግሩን ቀረብ ብለው አይቶ መፍትሄ ለመስጠት አይፈልጉም። አድበስብሰው ለማለፍ ነው የሚፈልጉት። እና በዚህ በተሰጠው መግለጫ ውስጥ የሚታየው ምንድን ነው? ከበስተጀርባ ኦነግ አለበት፣ ሌሎች በህጋዊ መልክ ቤተ የሚሰሩ ድርጅቶችም አሉበት፣ ምናምን የሚል መግለጫ ነው ዋናው ነገር የኦሮሞ ህዝብ ከላለፉት ሶስት ሳምንታት በተለይ በላለፉት ሶስት ሳምንታት ይህንን እምቢታውን ለማሳየት የተገደደው በማንነቱ ላይ ያነጣጠረ የማስተር ፕላን ተግባራዊ ለማድረግ በመሞከራቸው ነው። ይህንን ትግል ህዝቡ ራሱ ይህንን አመፅ ህዝቡ ራሱ የዚህን አዝማሚያ ተገንዝቦ ያስነሳው ነው እንጂ የሌሎች ድርጅቶች እጅ ያለበት የሚያስ ብላ አይደለም። እንደምንገምተው ወይም ደግሞ ያለ እውነታ ይሄ ነው። ይሄንን እንደ መመለስ አሸባሪዎች የሚል ቃል ይጠቀማሉ። አሸባሪነት ግልጽ አይደለም። አሸባሪ የስምንት አመት የአስር አመት ተማሪ የሚገል ነው። አሸባሪ ሽማግሌ፣ ሕፃን፣ ሴት፣ ወንድ ሳይል በጅምላ የሚጨፈጭፍ የሚያፈናቅል የተለያዩ በደሎችን የሚፈጽም መንግስት ነው እንጂ አሸባሪ የኦሮሞ ነጻነት ግንባር አይደለም። ከዚህ ሁሉ ከችግሩ የሚያወጣ ወይንም ደግሞ መፍትሄ የሚሆነው ድርጅቶችን መወንጀል ወይንም ደግሞ ህዝቡን እንዳለ አሸባሪ ማለት ሳይሆን ህዝቡ ምን ተበደለ፣ ምን ሆነ፣ ችግሩ ምንድን ነው ብሎ ለችግሩ መፍትሄ መፈለግ ነው ዋናው ነገር እና የተሰጠው መግለጫ በእውነቱ የኦሮሞ ነጻነት ግንባርን የሚመለከት አይደለም። ይህንን ትግል ወይንም ደግሞ አመፁን ያስነሳው ህዝቡ ራሱ ነው። ይሄ ደግሞ መብቱ ነው። የራሱ ማንነት ከአደጋ ለማዳንና ራሱን ለመከላከል የወሰደው እርምጃ ነው። አቶ ቶሌራ አደባ የኦነግ ቃል አቀባይ፣ አመሰግናለሁ። እስቲ ደግሞ በሀገር ውስጥ በህጋዊ መንገድ ተመዝግበው ከሚንቀሳቀሱና በኢትዮጵያ መንግስት ሁከቱን በማቀጣጠል ከሚከሰሱ ድርጅቶች አንዱን የኦሮሞ ፌዴራሊስት ኮንግረስን ልጠይቅ የድርጅቱን ዋና ጸሐፊ አቶ በቀለ ነጋን ነው ያገኘሁት። እናንተን አስመልክቶ የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ለሀገር ውስጥ መገናኛ ብዙሀን የሰጡትን አስተያየት ባጭሩ ላሰማውና የእርሶን ምላሽ ይሰጣሉ። ስለዚህ ሰዎች የተሰጣቸው መመሪያ ውስጥ ይሄ ነበረው ያልነበረም ሌላ ጉዳይ ነው። በነገራችን ላይ ሁከት የጠራ ወገን፣ ጋኔን የጠራ ወገን ጋኔን ስለመቆጣጠሩ እርግጠኛ መሆን አይችልም። አሁን የጠሯቸው ሰዎች የጠሩትን ጋኔን መቆጣጠር ስለመቻላቸው እነሱም እርግጠኛ አይደሉም። ይህንን ጋኔን ልክ ማስገባት የሚችል የተደራጀ ህዝብና መንግስት ብቻ ነው። ስለዚህ ይህን መግለጫ አዲስ መልኩ ማውጣት ባሁን እንደ አዲስ ማውጣት ያስፈልገበት ዋናው ምክንያት እነኚህ የተጠሩ አጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው። እንግዲህ በመጀመሪያ ደረጃ ሀገር ውስጥ ተመዝግበን የምንንቀሳቀስ ያሏቸው ፓርቲዎች ስለ ኦሮሞ ጉዳይ የሚከራከር ስለ ኦሮሞ ጉዳይ በህገ መንግስቱ በፈቀደው አግባብ ጥያቄዎችን የሚያቀርብ አንድ የኛ ፓርቲ ነው፣ የኦሮሞ ፌዴራላዊ ኮንግረስ በህግ የተቋቋመ መሆኑን እሳቸውም ተናግረውታል። ከውጭ የሚገፋ ምን የሚል ነገር የሚባለው በተለምዶ መንግስት የለመደው ነው ይሄ የማይወዳቸውንና ያባረራቸውን በራሱ መቶ ከመቶ በሚሆንበት ፓርላማ ውስጥ በራሱ በፓርላማ የፈረጃቸውን ከነሱ ጋር ብዙውን ነገር ማገናኘት ይፈልጋል ህግ ደግሞ አውጥተዋል ህገ መንግስቱ የሚጥስ ህግ የሽብር ህግ የሚል አውጥተዋል ሀሳብን በነጻነት የመግለጽ መብትን ለመገደብ ባወጣው ህግና እሱ በሚለው መንገድ ብቻ ዳኛውም ራሱ ፈራጁም ራሱ ምስክሩም ራሱ ሆኖ የፈለገውን በሚዲያው ህዝብ ግብር በሚከፍልበት ሚዲያ ሲናገር መንግስት በእውነቱ በጣም ነው የሚያሳዝነን። እኛ በበኩላችን ከማንም ጋር ግንኙነት የለንም። ደግሞ ህጋዊ ሆነን ሀሳባችንን በመግለጻችን ደግሞ አግባብ የሌለው አባባልም ሊሰነዘርብን አይገባም እንደ ሰው ልንታይ ይገባል። መንግስት ደግሞ እንደ መንግስት ነው መናገር ያለበት። አነጋገሩን ሰምቸዋለሁ። እኛ አንፈናቀልም ከመሬታችን ላይ ያላግባብ። ልማት ሲባል እኛንም የሚጠቅም መሆን አለበት። በአሁኑ ሰዓት በአንድ በኩል በረሃብ በአንድ በኩል በሙስና በሌላ በኩል በመልካም አስተዳደር እጦት እየተሰቃየን ነው። ስለዚህ በዚህ ጉዳይ የተጨባጭ ሁኔታ ላይ ተሰብስበን በሰላም እንነጋገር ስንል አዳራሽ አይፈቅዱልንም። ሰላማዊ ሰልፍ እንውጣ ሲባል ጠመንጃና ዱላ ሰብሰበው መጥተው ይደበድብ ይደባደባሉ ህዝቡ በምን መል ይሄ ነው ተጠራቅሞ ብሶቱን የወለደው ይሄ መፈናቀል፣ ይሄ ስርዓትነት፣ መልካም አስተዳደር ጉድለት፣ የመሬት ዘረፋ፣ ይሄ ነው የኢትዮጵያን ህዝብ በአጠቃላይ ያነሳሳው እንጂ እነሱ እንደሚሉት እነሱ እኮ የሚሏቸው ፓርቲዎች የሉም ይላሉ እኮ ራሳቸውም። አሁን ዛሬ ደርሰው ከየት መጥተው ነው እኛን ከህዝባችን ጋር እጅ ላይ እጅ ተያይዘን የህዝባችንን ብሶት በህጋዊና ሰላማዊ መንገድ ብቻ የምናስተጋባውን በአንዳንድ በማይገባ አገላለጽ የሚገልጹት ይሄ በእውነቱ የማይጠበቅ ነው ከእሳቸው እንግዲህ ለምን እንደዛ እንዳሉ እኔ እሳቸው ብቻ ናቸው የሚያውቁት በአግባቡ ግን የመንግስት ወንበር ላይ የተቀመጠ ሰው እየመረጠ ቢናገር ጥሩ ይመስለናል እኛ የሚናገረውም ነገር አዳማጮቹን ህዝቡን ክብር ሰጥቶ ቢናገር በጣም ደስ ይለናል እስካሁን ግን ለተሰነዘረው በሳቸው በኩል የተባለው ምንም አይነት ተቃውሞ ከበስተጀርባ የለም። ሸክሙ በዛብን ብሎ ነው ህዝቡ የተነሳው። ይህን የማይገባ ሸክም ከህገ መንግስቱ ውጭ የሆነ ሸክም የመሸከም ግዴታ የለብንም። ህዝባችንም ያንን የመሸከም ግዴታ የለበትም። በሰላም እስክሪፕቶ ብቻ ይዘው የወጡ ሰዎችን እንደ ጋኔል መስለው ጥይት እየተኮሱ አስለቃሽ ጋዝ እየበተኑ ሰው መግደል ይገባል ወይ? በፈረንጅ በሰለጠነው ሀገር ይሄ ይደረጋል ወይ? ማን ነው ጋኔል? ማነው ሰይጣን? ማነው ጠንቋይ? ሰው የሚገላው ነው ህጻናትን በየመንገዱ የሚረሽ ነው ነው ወይስ በሰላም አቤቱታችንን ተቀበሉን ብሎ ሰላማዊ ሰልፍ የሚወጣውና ህገ መንግስቱ በፈቀደው አግባብ ችግሩን ለማስረዳት አቤት አቤት እያለ ያለ ህዝብ ነው ይሄ ስም ሊሰጠው የሚገባ? ይህንን ህዝብ የሚፈረደው አዳማጭ የሚፈረደው በእኛ በኩል ግን እንትን አገላለጹ ከእሳቸውም ከመንግስትም የሚጠበቅ ነው አልልም። አቶ በቀለ ነጋ የኦሮሞ ፌደራሊስት ኮንግሬስ ዋና ጸሐፊ ለሰጡኝ አስተያየት አመሰግናለሁ። በዚሁ አበቃለሁ። ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በ19 በ22 እና በ25 ሜትር ባንድ እንዲሁም ናይል ሳት ላይ እንገኛለን። ከምሽቱ 3 ሰዓት ከ40 ደቂቃ ወይም ለ4 ሰዓት 20 ጉዳይ ሆኗል። አሁን ወደ ተከታዩ ቅንብር እናልፋለን። ወቅታዊ ጉዳዮች በዩናይትድ ስቴትሷ ጆርጂያ ጠቅላይ ግዛት አትላንታ ከተማ የሕግ አስከባሪ ባለስልጣናት ከከተማይቱ የእስልምና መሪዎች ጋር ባለፈው ሳምንት ውይይት አካሂደዋል። ከማኅበረሰቡ ጋር ጠንከር ያለ ትስስርና ትምምን ለመፍጠር በታለመውና እና ከሰላሳ 30 የማያንሱ የሃይማኖት መሪዎች በተገኙበት ውይይት ላይ የተሳተፉትን አነጋግራ ቆንጅታየ ለዛሬ ተከታዩን አጠናቅራለች። የኢትዮጵያ የእስልምና ጉዳዮች ከፍተኛ ምክር ቤት የዳያስፖራ ዲሬክተር ኢማም ሼህ ሳላሀዲን ወዚር ባለፈው ሳምንት ሐሙስ በተካሄደው ውይይት ላይ ተካፍለዋል። ሼህ ሳላሀዲን የአትላንታ አካባቢ ሰባ መስጊዶችም ምክትል ፕሬዝደንት ናቸው። ውይይቱ የተካሄደው በቅርቡ ካሊፎርኒያ ሳን በርናርዲኖ ወረዳ ባለስልጣናት ጽንፈኝነት የተቆራኛቸው በማለት የገለጿቸው ባልና ሚስት ባደረሱት የሽብር ጥቃት አስራ አራት ሰዎች ከተገደሉና በመጪው ምርጫ ሪፑብሊካን ተፎካካሪዎችን እየመሩ ያሉት ዶናልድ ትራምፕ ሙስሊሞች ወደ አሜሪካ እንዳይመጡ ለጊዜው መታገድ አለበት ሲሉ የተናገሩት ከቀሰቀሰው ክርክር፣ ውዝግብና ስጋት ተከትሎ ነው። የዲካብ ካኒ የህግ አስከባሪው ቺፍ ዶክተር ሲድሪክ ጥሪ አድርጎ የፖሊስ አዛዦችን በሙሉ ያካተቱ ወደ አስራ አምስት የሚሆኑ ባለስልጣናት ህግ አስከባሪው እንደውም የእኛ አትላንታ አካባቢ ከተለያዩ መስጊዶች ኢማሞች ተገኝተን ገንቢ የሆነ ውይይቶች ያሉንን ስጋቶች በዚህ የተካሄደ ባለው ምርጫ ዙሪያ አቶ ትራምፕ የሚያናፍሱት ያሉትን ጥላቻ ወደ ሙስሊሙ የሚያስከትል ያለው ተጽዕኖ በህዝባችን ላይ የምንመክትበት እና የምንከላከልበት ሙስሊሞች ሰከንድ ሲቲዝን ወይንም ሁለተኛ ዜጋ እንዳንቆጠር መብታችን የተጠበቀ መሆኑን ከማረጋገጫ ተሰጥቶናል። አሜሪካም ሀገራችን ነው ቃል ገብተን በፍላጎታችን አሜሪካ ሲቲዝን እንሆናለን ብለን እየተቀበልነው ይህን ሀገራችን ስለሆነ ማንኛውም የሚደርስብንን አደጋ በፍጹም እንደምንከላከል ቃል ገብተናል በሙስሊሙ ማህበረሰብ በመስጊዶች አካባቢ በመኖሪያ አካባቢ ከሰሞኑ ዶናልድ ትራምፕ ከተናገሩት እና ቀደም ብሎም ደግሞ በሳን በርናርዲኖ ካሊፎርኒያ ከደረሰው ጥቃት ወዲህ ያስተዋላችሁት ችግር አለ እርስዎ ቀደም ሲል ካሉት ጋር የተያያዘ አለ። አዎ፣ በተለያዩ እንግዲህ እኛ በሀገሪቷ በሙሉ ጋራ ኔትወርክ ውስጥ ነው ያለ፣ ነው በኢማሞች ሰርክል፣ ለምሳሌ ለአብነት በፊላደልፊያ አሳማ በመስጊድ ተወርውረዋል። በቴክሳስ ሴቶች እህቶቻችን ተጠቅተዋል። እነዚህን አይስስ ምን አይነት ያደረሰባቸው ህጃብ የለበሱትን እህቶቻችንን የተነጠቁ የተወረወሩ የተመጡ አሉ። በኒውዮርክ እንደዛ በስራ አካባቢ ቅፋት የደረሰባቸው አለ። ይህንን የምከታተል ታስክፎርስ አቋቁመን በየቀኑ ሪፖርት እየተለዋወጥን ነው። የዲካፕ ካውንቲ ደግሞ እንዲህ አይነት ችግር ከወዲሁ ከመምጣቱ በፊት እኛን ማወያየቱ ለእያንዳንዱ አካባቢ የፖሊስ ዋና አዛዥ የግል ስልክ ቁጥራቸው ሰቶን ማንኛውም ነገር ጥቃት ከፖሊሱም ይሁን አጠቃላይ ማህበረሰቡ የሚደርስብን ተጽዕኖ ካለ ወዲያው እንድናሳውቋቸው ጠይቆናል። አቶ ትራምፕ እያደረጉ ያሉት በመላው ዓለም ላይ ከፍተኛ ውግዘትና ሽንፈት ደርሶባቸዋል። ይሄ የምናውቀው የአሜሪካ ዲሞክራሲ የሚያሰጋባ አይደለም። የራሳቸውንም ፓርቲ እየረዱም አይደለም፣ እንዲሁም እየቀበሩት ነው ይገኛል። በእንግሊዝ ብቻ ወደ ሶስት መቶ ሰባ አምስት ሺህ እንግሊዛውያን ሙስሊም ያልሆኑ ወደ ሀገራቸው እንዳይገቡ ራሳቸው ፓርላማቸውን ጠይቀዋል። እኚህ ግለሰብ የሚያስገርመው ነገር የገዛ ቤተሰባቸው ኢሚግራንት ባልተቤት ያላቸው ሰው አስራ አንድ ሚሊዮን የሆኑትን ኢሚግራንቶቹን ከዚህ ሀገር አባረረን ቦርደር ላይ ነው የምጥላቸው ማለታቸው ኢረስፖንስብል፣ ህላፍነት የሌለበት እንዲህ አይነት እጩ ለመቅረብ ራሱ የሚያስገርም ነው። ነገሮች ነገሩ ግን ሀገሪቷ ዲሞክራሲ ያለባት ሀገር ስለሆነ ያው ጉድ በየዘመኑ እንደሚባለው እንደ ጉድ እኛም እየታዘበን የአሜሪካን ህዝብ በሙሉ እንደ ጉድ እየታዘበ አብዛኛው የአሜሪካን ህዝብ ሰውየው የምናገሩት እንደ ኢንተርቴን ነው እንጂ ሲሪየስሊ ክሬዲብል የሆነ እጩ እንዳልሆኑ ያውቃሉ። ክቡር ኦባማ ላይ ያላቸው አንዳንድ ጥላቻዎች በእኚህ ግለሰብ ማስተንፈሻ እየተጠቀሙበት፣ ይሄ የፖለቲካ ቁማር ግን የህዝብ ህይወት እንዳያናጋ ስጋት ስላለን እኛ ሀይማኖት አባቶች እንዲህ አይነት ነገሮች መርከብ እንዳለበት የአሜሪካን ሙስሊሞችም ሆነ ያለ ሙስሊሞች ስጋት አይደለም። በቁርአን አስተምሮታችንም በሱረቱል ማይዳ ቁጥር ሰላሳ ላይ የሚለውም አላህ ስብሓነሁ ወተዓላ አንድም ህይወት እንዳናጠፋ የተገደድን ሙስሊም አማኞች ነን። እንድን ግን ፍቃድ የመግደል ፈቃድ ላይሰንስ የለንም። ይሄ እያንዳንዱ ዜጋ እንዲያውቅ እያሳወቅን እንገኛለን። ሼህ ሳላህዲን ከህግ አስከባሪዎቹና የትናንቱን ጥሪ እንወያይ ብለው ካደረጉላችሁ የከተማዋ ባለስልጣናት ምን ቃል ተገባላችሁ? ጥበቃ ቢያስፈልግ የመሳሰለውን ማንኛውም ክስተት ብታገኙ ወዲያ ኮንታክት አድርጎን እኛ ታስክፎርስ ኮሚቴ እያቋቋመን ማንን ማነጋገር እንዳለብን እየሰራን እንገኛለን። በዚህ የተነሳ አብረን እንደምንሰራ ቃል ተገባብተናል። እኛም ጎን ናቸው። ለህግ አስከባሪ ጎን ስራቸው እንዲቃለልላቸው ማንኛውም የሽብር አይነት ነገር ሽታውን እንኳን ብናገኝ በፍጹም በፍጹም ዝም እንደማንልና እንደምናጋልጥ ቃል ገብተናል። ኢማም ሼህ ሳላሀዲን ወዚር ለሰጡኝ ቃል በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። ሼህ ሳላሀዲንን ስለ አትላንታው ስብሰባ ከአካሄድ ነው ውይይት ወዲህ በአዲስ አበባው አንዋር መስጊድ ስለደረሰውና ጸሎት ላይ የነበሩ ሰዎችን ስላቆስለው ፍንዳታ አስተያየታቸውን ጠይቄያቸው ነበር። እርግጥ ሰው በመቁሰሉም በጣም አሳዝኖናል። ያ ደግሞ ሕዝቡ በተለይ ወጣቱ ሶላቱን ጨርሶ ጸሎቱን ጨርሶ በመንዙማ ተሰምጦ በጥልቀት ተሰምጦ ባለበት ጊዜ ያንን ደስታው ወደ ሀዘን ነው የለወጡበት። ይህንን ደግሞ የሚያመላክቱ ማን ነው ይህንን አባትነት ያደረገው ብለን ኢማሙንም የታላቁ አንዋር መስጊድም ጸሎቱን መሬቼ እንደ ወጣሁ ወደ ቢሮው እየገባው ጎማ የፈነዳ ያህል ስፈነዳ ነው የተሰማኝና ወጥቼ ያየሁት አሉ። ያህል ሰው እንደ ተጎዳ በሆስፒታልስ፣ በህክምና ላይ በእርዳታ ላይ ያሉት ምን ሁኔታ ላይ እንዳሉ የሚሰሙት ነገር አለ? አዎ አው የምክር ቤቱ ፕሬዚዳንት ክቡር ዶክተር አህመድም የእነዛ የታመሙት መሆኗን ሄዶ ዘይረዋል። የታመሙት በጣም የቆሰሉት የተባሉት አመስ ናቸው። እነዚያም አገግሞ ጤንነታቸውን እያገኙ ናቸው። ሌሎቹ አስራ ዘጠኝ ናቸው። አጠቃላይ ቀላል ህመም የደረሰባቸው ጤናቸውን አግኝቶ ወደ ቀያቸው ተመልሰዋል። ይሄ ግን እነ አላርሚንግ ተቆጥሮ መንግስት ማንቀስ ሴኪሪቲ የህዝብ ደህንነት ታላቅ አንዋር ታላቁ አንዋር መስጊድ ሀያ አምስት እስከ ሰላሳ ሺህ ህዝብ የሚያስተናግድ ተቋም ነው። አይነት እንዳይከሰት መንግስት ሴኪሪቲውን እንዲያጠናክር እገዛዎች ያስፈልጋቸዋል። ካሜራ መደቀን ያስፈልጋል። ይህንን ቴክኖሎጂ ያለውን አድርጎ ህዝብ ሰላም ማግኘት አለበት። መንግስት ስለ ፍንዳታው እያጣራ መሆኑን መግለጹ ይታወሳል። አድማጮች የሐሙስ ምሽት ዝግጅታችን ይቀጥላል። ቀጥሎ የምናቀርበው የተፈጥሮ አካባቢ ሳይንስና ህይወት ይሆናል። የተፈጥሮ አካባቢ ፕሮግራም አዘጋጅና አቅራቢ ሰሎሞን አባተ ምን አለህ ዛሬ? ምን አለኝ መሰለሽ ቆንጂት፣ የተፈጥሮን አካባቢ ነው የምንቃኘው። ጥሩ ሀሳብ ነው። ዶክተር ሙሉጌታ መንግስት አያሌው የሚባሉ ባለሙያ ጋብዣ ያለሁኝ በጠቅላይ ሚኒስትሩ ጽህፈት ቤት በኢትዮጵያ ማለቴ ነው የተፈጥሮ አካባቢ ጉዳዮች ረዳት አማካሪ እና ባለፈው ቅዳሜ በተጠናቀቀው የፓሪሱ የአየር ንብረት ጉባኤ የኢትዮጵያ ተደራዳሪዎች ቡድን አባል ሆነው ለሁለት ሳምንታት ሲደራደሩ ቆይተዋል። የፓሪሱ የአየር ንብረት ጉባኤ ውጤት እጅግ አብዝቶ ካስደሰታቸው ሰዎች አንዱ ናቸው። ለመሆኑ እንዴት አገኙት ይህንን ውሳኔ ዶክተር ሙሉጌታ? እኔ ከጠበቅኩት ብላይ ነው። በጣም ጥሩ ውጤት ነው። አስቀድሞ በነበረ ስ የነበረ አስቀድሞ የወጣ ሌላ ሰነድ ነበረ ከዚህ በፊት እና እሱን አስመልክቶ ሀገሮች ማሳባቸውን ሲገልጹ ብዙ ሀገሮች ያለመስማማት አዝማሚያ አሳይተው ነበር እና እና የነበረኝ ስጋት ምናልባት አስቸጋሪ የሆነ ስምምነት ለመድረስ የሚል ነበር። ነገር ግን አንድ ቀን አዳር ድርድር ነበረ ሐሙስ ለዓርብ ሌሊት እሱ ላይ ነበር በጣም ልዩነቶች ተንጸባርገው የነበሩት። አርብ ሙሉ ቀን የጋርዮች ስብሰባው ተቋርጦ ነበረ እና ሲደረግ የነበረው በሁለትዮሽ የሚደረጉ ስብሰባዎች ነበሩ፣ ከጀርባ ሆነው የሚደረጉ ድርድሮች ነበሩ። እና አርብ ዕለት በተደረጉ ድርድሮች የፈረንሳይ ፕሬዚደንሲው ነው እንግዲህ በዋናነት ይህንን ሲያካሄድ የነበረው። በመጨረሻ ላይ በአገሮች መካከል ስምነት ተደርሶ እንግዲህ አንተም እንዳየኸው ቅዳሜ ማታ ጸድቋል፣ በአገሮች መካከል እና ከጠበቁት በላይ ነው የምልህ ከዛ አንጻር ነው ከአገሮች መካከል ከተ ከተንጸባረቀው ሰፊ ልዩነት አንጻር እንኳን ደስ ያሎት፣ እርሶንም አብረዎት ያሉ ለዚህ ሲጥሩ የነበሩ ሰዎችን። ልክ የፈረንሳይ የውጭ ጉዳይ ሚኒስትር ፋቢዩስ ውጤቱን ሲናገሩ ምንም ተቃውሞ እንዳልነበረ እና ተቀባይነት ማግኘቱን ሰነዱ ሲናገሩ፣ በጣም ትልቅ ጩኸት ነበር በአዳራሹ ውስጥ ይሰማ የነበረው። እርሶ ምን አደረጉ ያን ጊዜ? እኔ ምን አደረግኩኝ ነው? አዎ፣ ልክ በዛች ሰዓት ምን አደረጉ እርሶ? ቀድረሱት ያስታወሱ የማስታውሰው ነገር የለም አብረው ጮሁ አጨበጨቡ እንዲህ አይነት ነገሮች ምንድን ነበር ስሜትን የገለጹበት ተቀላቅዬ ህዝቡን ተቀላቅዬ አጨብጭብ ያለው በጣም ደስ የሚል ሞመንት ነበር ምክንያቱም ከረጅም ጊዜ ድርድር በኋላ ውጤት ታኝ እንዲሁም ደግሞ በመካከሉ በጣም ተስፋ የሚያስቆርጡ ነገሮች ነበሩ ማለት ቀድም እንዳልኩ ምናልባትም ፓሪስ ላይ ላይሳካ ይችላል የሚሉ ሀሳብ ሁሉ ተንጸባርቆ ነበር እና መጨረሻ ላይ ሆኖ ሲታየው በጣም ደስ የሚል ሞመንት ነበር እና ልብ የሚሰቅል ነበረ ሰው ሁሉ ወደ አዳራሽ ከገባ በኋላ ደግሞ ለረጅም ሰዓት ቁጭ ተብሎ ነበረ። ፕሬዚደንሱ የፈረንሳይ የውጭ ጉዳይ ሚኒስትር መድረክ ላይ ከተሰዩ በኋላ ለረጅም ጊዜ በጣም ምናልባትም ከአንድ ሰዓት ሁለት ሰዓት የበለጠ አልተከፈተም ስብሰባው። በግል የሆነበት ምክንያት ምንድን ነው? የመጨረሻው ሰነድ ከታተመ በኋላ አንድ ሁለት ቦታዎች ላይ ታይፒንግ ኢረር ነበረ። ያ የታይፒንግ ኢረር አሜሪካኖች ሊቀበሉት የማይችሉ የጽሁፍ ስተት ማለት ነው፣ አቀራረብ ማለት ነው አቀራረቡ ለምሳሌ በእንግሊዘኛው ሹድ መባል የነበረበትም ሻል ብለው ሁለት ቦታ ላይ ማለት ነው እና በተለይ ህግ ሲሆን ትርጉም አላቸው። እነዚህ ነገሮች በህግ ቋንቋ ሁለቱ ትርጉም አላቸው። ሁለቱም ለምሳሌ እንደው ለአድማጮቻችን ግልጽ እንዲሆን ተፈጠሩ የተባሉት የቃላት ችግሮች፣ አንደኛው አስገዳጅ የሆነ አንደኛው ደግሞ ሀሳብ የሚያቀርብ በዛ ጉዳይ ላይ አይነት አቀራረቦች ማለት ናቸው። ትክክል ከሀሳብ ነገሩ ከሀሳብ ማቀራረብ በላይ ነው ከፊል አስገዳጅ ትክረ ትችላለን ግን እንደዛኛው ጠንካራ አይደለም። እና አሜሪካኖች አስቀድመው ከእጅ ጉዳይ ሚኒስትር ሚስተር ኬሪ አስቀድመው ሲናገሩት የነበረው ምንድን ነው አሜሪካ ገንዘብን አስመልክቶ በጣም የህግ ባህሪ ያለው ስምምነት እንደማትፈርም አስታውቀው ነበረ። እና ያች የመጨረሻ የሁለት ሰዓት ደግሞ ልብ አንጠጠር ነበረች። እና ምንድን ያደረጉት አሜሪካኖች እየዞሩ ወይም ደግሞ ዋና ዋና የሚባሉትን ሀገሮች አናገሩ ማለት ቢቀየር ተቃውሞ እንዳላቸው እና እንደሌላቸው እና መጨረሻ ላይ እነሱ አናግረው ሲጨርሱ ነው ስብሰባው የተከፈተው። እና ገና ስብሰባው ሲከፈት መከፈቱ ሲገለጽ በፈረንሳይ የውጭ ጉዳይ ሚኒስትር አሜሪካኖች እንደተስማሙ ከሌሎች ሀገሮች ጋር እንደተስማሙ ግልጽ ስለሚሆን ከዛን ጊዜ ጀምሮ ነው ጭብጨባው የጀመረው፣ ምክንያቱም በቃ ስምነት ላይ ደረስን የሚለው ነው። እንግዲህ ይሄ የሁለት ወገን ስብሰባዎች ያሉ እንደዚህ አይነቱን ስብሰባ ነው ማለት ነው። ከጋራ ስብሰባ ይልቅ እንደዚህ ባይላተራል የሆኑ በሁለት መንግስታት መካከል እነሱ ወሳኞች ናቸው። አዎ እነሱ ለስምምነቱ መደረስ ወሳኞች ናቸው። አቶሙ እነዚህ ነገሮች ናቸው። እስከ ሌሊቱ ሙሉ ሲደረጉ የነበሩት እነዚህ የሁለትዮሽ ስብሰባዎች ናቸው እና እነዚህ ሁሉ ከተደረጉ ጋ ነው እንግዲህ ቅዳሜ ማታ አጻጻፍ ግድፈት የታየው እና እሱን ደግሞ ለማስተካከል ተጨማሪ እየዞሩ የሁለትዮሽ ስብሰባ እዛው ስብሰባ አዳራሽ ውስጥ አድርገው ስምምነት ላይ ተደረሰ። እንግዲህ አንተ የምታውቀው ኮፐንሃገን ላይ በአውሮፓ ቆጣቀር የሁለት ሺህ ዘጠኝ ላይ ከብዙ ጥረት በኋላ አልተሳካም። ስምምነት ላይ አልተደረሰ። ያኔ ነበር አዲስ አየር ንብረት ለውጥ ስምምነት ይደረሳል ተብሎ የታሰበው እና ያ ሳይሆን ቀረ። አሁን ደግሞ እዚሁ ከስንት ዓመት በኋላ ፓሪስ ላይ ሲደረስ ደስ የሚል ነገር ነው። ለውጦቹም ታይተዋል። ብዙ ለውጦች ታይተዋል ከሁለት ሺህ ዘጠኝ በፊት ከነበሩት እስካሁን ባለው ሁኔታ የችግሩን አሳሳቢነት በመገንዘብ ደረጃ ሀገሮች ያላቸው ዝግጁነት፣ በማደግ ላይ ያሉ ሀገሮች ቻይና ሕንድን ጨምሮ ያላቸው ዝግጁነት እና አሜሪካ ያላቸው ዝግጁነት ትልቅ ለውጥ ነው። በግል ድርጅቶች ደረጃም ላይ ግል ድርጅቶች የምንላቸው ዓለም አቀፍ ኮርፖሬሽኖች ራሳቸው በጉዳዩ ትኩረት በመስጠት ብዙ ተሳታፊ ነበሩ በተለያዩ መድረኮች ማለት ነው። አሁን ያነሱልኝ ጉዳይ የቅድሞ በተለይ የአሜሪካን አቋም በሚመለከት የነበሩት ድርድሮች ትንሽ አሳሳቢ ናቸው። አሜሪካኖቹ ተደራዳሪዎች የዋይት ሀውስ ሰዎች ናቸው፣ የህግ አስፈጻሚው አካላት ናቸው። እነዚያ ሰዎች የህግ ቁልፍ የሚሰሩ ነገሮችን፣ የህግ አስገዳጅነት የሚያመጡ ነገሮችን ወደ ውል ወይም ትሪቲ የሚባለውን ወደመፈረም ወደ መፈረም የሚወስዱ ነገሮችን ለመቀበል ዝግጁ የማይሆኑት ወደ ሴኔቱ ቀርቦ ወደ ህግ መወሰኛ ምክር ቤቱ ቀርቦ እንዲጸድቅ መደረግ ስለሚኖርበት ነው። ራቲፋይ መደረግ ስለሚኖርበት ነው። በነሱ የተወካዮች ምክር ቤቱ ሪፐብሊካን አባላት ግን ወዲያውኑ አቋማቸውን ያሳወቁት ተቃውሞው ማለት ነው። ይህንን የፓሪስ ሰነድ እና ፕሬዚደንት ኦባማ ስልጣን ላይ እስካሉ ወይም የእሳቸውን የአካባቢ ጥበቃ አቋም የሚደግፍ ሌላ ፕሬዚደንት እስካለ ድረስ ብቻ ነው በአሜሪካ ዘንድ ጸንቶ ሊቆይ የሚችለው የስምምነት ሌላ ሪፐብሊካን ፕሬዚደንት ወደ ዋይት ሀውስ ከገባ ወይም ይህንን ሀሳብ የሚቃወም ፕሬዚደንት ከመጣ አሜሪካ አሁንም የምትጥለው ነው። እና ምንድን ነው ያመጣው ለውጥ? ምንድን ነው የፓሪስ ስምምነት ይህንን ያህል ሰውን ሊያስፈነድቅ የቻለበት? አሜሪካ እኮ ቁልፍ ሀገር ነች እኮ ለሁሉም ስምምነት ጠንቀው እየታሰበ ያለው ምንድን ነው? ፕሬዚደንት ኦባማ ስልጣናቸውን ከመልቀቃቸው በፊት ይህንን ስምምነት በተመለከተ የማጽደቂያ ሰነዱን ለተባበሩት መንግስታት ይልካሉ ተብሎ ነው የሚጠበቀው። እንዳልከው በአሜሪካ የህግ ስርዓት ውስጥ ፕሬዚዳንቱ ከማጽደቁ በፊት ለሴኔቱ ማቅረብ አለበት። አንዳንድ ጊዜ ደግሞ ያለ ሴኔቱ ድጋፍም ፕሬዚዳንቱ ራሱ ኤግዘክቲቭ ፓወሩን በመጠቀም አሁን የስራ አስፈጻሚ ስልጣኑን በመጠቀም የሚያደርጋቸው ነገሮች አሉ። አሁን እንዳለው ማለት ነው። ልክ ነው። አሁን እንዳለው ማለት ነው። ከዚህ በፊትም ተደርጓል። አንድ አካባቢ ጥበቃ የሚመለከት ህግ ወጥቷል፣ በፕሬዚዳንቱ ያለ ሴኔቱ ፍቃድ ኤግዘክቲቭ ፓወራቸውን በመጠቀም አጽድቀውታል፣ እና ስራ ላይ ውሏል። የፓሪሱንም ስምምነት በዛ መልኩ ያደርጉታል ተብሎ ነው የሚታሰበው። ሴኔቱ ፍቃድ ማግኘት የሚያስፈልጋቸው ስምምነቱን ለማስፈጸም አዲስ ገንዘብ መጠየቅ ካስፈለጋቸው ነው። አስቀድመው ስምምነቱን ማጸደቅ አለባቸው ወይ ደግሞ አዲስ የህግ ማዕቀፍ ካስፈለጋቸው አስቀድመው ሴኔቱ ማጸደቅ አለባቸው። ነገር ግን አሜሪካ ጠቅላይ ፍርድ ቤት ያጸደቀው ከዚህ በፊት ውሳኔ አለ። የአሜሪካ የክሊን ኤር አክት የሚባል አለ። የክሊን ኤር አክት የንጹህ አየር ህግ የሚባለው የአሜሪካ አካባቢ ጥበቃ ኤጀንሲ ካርቦን ዳይኦክሳይድን ለህዝብ ጤና ጠንቅ ከሚባሉ ጋዞች አንዱ ብሎ መደቦታል ይሄን ደግሞ የጠቅላይ ፍርድ ቤታቸው ስላጸደቀላቸው ያንን በመጠቀም ስራ ላይ እናውለዋለን፣ አዲስ ህግ ማውጣት አይጠበቅብንም፣ ያሉትን ህጎች በመጠቀም ስራ ላይ እናውለዋለን በሚል ነው። ስለዚህ ያ ከሆነ ሴኔት ላይ ማቅረብ አይጠበቅም? አዎ። ስለዚህ ይህንን የፓሪሱን ስምምነት የአሜሪካ ህግጋት አካል ለማድረግ ተጨማሪ እርምጃ መውሰድ አያስፈልጋትም? አሜሪካ አሁን ባለው ሁኔታ አያስፈልገንም ነው የሚሉት ተጠብቆ አየር ህጉ በቂ ነው። ገንዘቡንም በተመለከተ ይሄ ግዴታ ባህሪ እንዳይኖረው የፈለጉት፣ ግዴታ ባህሪ ቢኖረው ኖሮ ማጸደቅ ይጠበቅባቸው ነው። ውሳኔ መውሰድ ይጠበቅባቸው ነው። እና ተመሳሳይ መሰናክል ሊያጋጥማቸው ነው። በማደግ ላይ ያሉ ሀገሮች እኮ ገንዘብ የመስጠት ግዴታ፣ አስገዳጅ ግዴታ እንዲሆን ይፈልጋሉ። እንደዛም ነው ብለው ነው የሚያምኑት። ችሮታ ሳይሆን ግዴታ ነው። እውነት ነው። ይሄ ተንጸባርቀዋል፣ በግልጽ አቋማቸውን እንደዚህ ብሎ ልክ እንዳሉት እርሶ ብለ አንጸባርቀዋል። ሀገሮቹ ሀገሮቹ አንጸባርቀዋል። ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ እዚህ ዋሽንግተን ዲሲ በተካሄደ የሳባን መድረክ ላይ ሲናገሩ በመካከለኛው ምስራቅ የዩናይትድ ስቴትስ ፖሊሲ የሚያተኩረው በመላ ግዛቱ ያሉ ለጸጥታና መረጋጋት የሚሰሩ ወገኖች የጀመሩትን ተግባር ከፍጻሜ ማድረስ የሚያስችላቸውን ዕድል ማግኘታቸውን ማረጋገጥ ነው ብለዋል። ሚስተር ኬሪ ለሶሪያው ጦርነት የፖለቲካ መፍትሄ በመፈለጉ አንጻር ተገኙ ካሏቸው ቁልፍ ጉዳዮች መካከል ከተሳካ በዳይሽ እና በሌሎች ጽንፈኞች ላይ ጠንካራና ይበልጥ የተባበረ ጥቃት ማካሄድን እውን ያደርጋል ያሉት እቅድ አንዱ ነው። የእስራኤልና ፍልስጤማውያን መሪዎች አሁን ያሉበትን አጣብቅኝ ሰብረው በመውጣት ለሁለቱ ሕዝቦቻቸው ሰላም ብቸኛው ሁነኛ አማራጭ በሆነው ንግግር ላይ ማትኮራቸው እጅግ አስፈላጊ መሆኑንም ሚስተር ኬሪ አስምረውበታል። ሁለት ነጻ ሀገሮች ለሁለቱም ደህንነትና ብልጽግና ያመጣሉ በሚለው የመፍትሄ ሐሳብ ከተስማሙ ዩናይትድ ስቴትስ ምንጊዜም አብራቸው ትዘልቃለች እገዛም ታደርጋለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ አስረድተዋል። ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ሚስተር ኬሪ በተጨማሪም የአውሮፓ ኅብረት አምስቱ ሐያላን ሲደመር አንድ የተባሉት አገሮችና ኢራን የደረሱበት የኑክሌር ጦር መሳሪያ ስምምነት አስፈላጊ በመሆኑም ላይ ማብራሪያ ሰጥተዋል። ከሁለት ዓመታት በፊት ከኢራን ጋር ይፋ ድርድሮች ሲጀመሩ፣ አሉ ኬሪ ኢራን 19,000 ማቅለጫዎች በዩራኒየም የዳበሩ ክምር መሣሪያዎችና ቦምብ ለመሥራት የሚያስችል ግዙፍ በውሃ ኃይል የሚሠራ ሞተር በማነጽ ላይ ነበረች። ኢራን ምርጫዋ ከሆነ ከሁለት ወራት ባነሰ ጊዜ ውስጥ የኒውክሌር ጦር መሣሪያ መገንባት የሚያስችሏትን ቁሳቁሶች ማግኘት ትችላለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ አብራርተዋል። ግን ይላሉ ሚስተር ኬሪ፣ በአጠቃላዩ የጋራ ተግባር ዕቅድ መሠረት ኢራን የኒውክሌር ቦምብ መገንባት የሚያስችላት መንገድ በሙሉ ተዘግቷል። ዩራኒየም የማዳበር ፕላቲኒየም የማበልጸግ ሚስጥራ ያካሄዷ ሁሉም መንገዷ ተዘግቷል። በድርድሮቻችን መሰረት ሂደቱን ስለምንቆጣጠርና ማረጋገጥም ስላለብን ስለ እያንዳንዷ ጠብታ ዩራኒየም በየቀኑ ክትትል እናደርጋለን። የት እንደገባች እናውቃለን። ከኢራን ጋር የተደረሰው ስምምነት ራሷ ፈቅዳ በፈረመችው መሰረት የሆነ በመሆኑ ትክክለኛ እርምጃ ነው። ለኢራን የሚጠቅማትም የኑክሌር ጦር መሳሪያ ባይኖራት ነው ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን ተጠናቋል አድማጮች